ይህ የአሜሪካ ድምጽ ነው። በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የዛሬ ማክሰኞ ምሽት ዝግጅታችን አሁን ጀመረ። የትግራይ ክልል አስተዳደሮች ስብሰባ ማካሄድ የሚችሉት በጊዜያዊ አስተዳደሩ ፕሬዚዳንት እውቅና ብቻ ነው ሲሉ አቶ ጌታቸው ረዳ አስታውቀዋል። በሌላ በኩል የመቀለ ከተማ ነዋሪዎች በሕወሓት አመራሮች መካከል መከፋፈል ቢፈጠርም የክልሉ የጸጥታ ኃይሎች ገለልተኛ ሆነው እንዲቀጥሉ ጠይቀዋል። ንይቲ ህዝብ ምምላስ እዩ ዝቀድም ነሩ። እኔን የሚያሳስበኝ ቅድሚያ የምሰጠው ተፈናቃዩን ህዝብ የመመለስ ጉዳይ ነው። በአሁኑ ጊዜ ጉባኤ ተካሂዷል። በቀጣይም ሌላው አካል ሌላ ጉባኤ ሊያካሄድ ይችላል። ከጉባኤ ወደ ሌላ ጉባኤ እየተጋጩ ከመቀጠል ህዝብም እየተጨነቀ ከሚኖር ሁለቱም ወገኖች ቢስማሙ የሚል እምነት አለኝ። ይህን የተመለከተው ጉዳይ በምሽቱ አብይ ርዕስ ወደ እናንተ የሚደርስን የሚሆነው ሰላም፣ ጤና ስትልን፣ አድማጮቻችንና ተመልካቾቻችን እንደምናላችሁ። የዛሬ ማክሰኞ ነሐሴ 14 2016 ዓ ም የምሽቱ ዝግጅታችን ተጀምሯል። አስማማዬ ነው ነኝ ምሽቱን እያስተናገድኳችሁ ከእናንተ ጋር አምሻለሁ። ለዓለም ለአለም ሰባሰቡ ዜናዎች አሉላ ከበደ ዚህ አብሮኛለ የስቱዲዮ ቅንብሮ ደግሞ ኤልያስ አስማሪ ይመራልናል። በዌብእና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው ናት። የምሽቱ የፕሮግራሙ ዋና አዘጋጅ ደግሞ ቆንጅታየ ናት። ዝግጅቶቻችንን በዌብሳይታችንና በማህበራዊ ትስስር ገጾቻችን በቀጣይ ተካተላችሁ ከእኛ ጋር መምሸት ትችላላችሁ። ዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲ በፌስቡክ አማሪክ ላይ በቀጣ እንገኛለን። በዛ ተከታተሉን። እስከ ምሽቱ አራት ድረስ አብራችሁን ቆዩ። አሁን ከዓለም ለሰባሰቡ ዜናዎች ወደ አሉላ ልምራችሁ። ጤና ስጥልኝ። እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን ባይደን በፓርቲያቸው ጉባኤ ደማቅ አቀባበል ተደረገላቸው። በዲሞክራት ፓርቲው ጉባኤ የተቃውሞ ሰልፎች የተከለከለውን የጸጥታ አጥር ያፈረሱ ታሰሩ። አልሲሲ ለጋዛው ጦርነት ማብቂያ የተኩስ አቁም ጥሪ አሰሙ፣ የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። ባይደን በፓርቲያቸው ጉባኤ ደማቅ አቀባበል ተደርጎላቸዋል። በትላንቱ የዲሞክራቲክ ፓርቲያቸው ጉባኤ እጅግ ላቅ ያለ አክብሮት የተቸረ ንግግር ያሰሙት ፕሬዚዳንት ጆ ባይደን የዳግም ምርጫ ዘመቻቸውን አቋርጠው በምትካቸው ምክትል ፕሬዚዳንት ካማል ሃሪስ እንዲወዳደሩ ያደረጉበት ውሳኔ ትኩስ የመነቃቃት ስሜት ፈጥሯል ተብሏል። ባይደን ዳግም ለመመረጥ ይዘውት የነበረውን ዘመቻ ገትተው ቦታውን ለሃሪስ እንዲለቁ በርካታ የፓርቲያቸው አመራሮች ግፊት ካደረጉባቸው ሳምንታት በኋላ በትላንትናው ምሽት ወደ ጉባኤው መድረክ ብቅ ሲሉ ከፓርቲያቸው አባላት የጀግና የተባለ አቀባበል ነው የጠበቃቸው። የሺካጎ ጉባኤ የመክፈቻ ምሽት የስልጣን ዘመናቸውን በማጠናቀቅ ላይ ካሉት ፕሬዝዳንት ለመጪው አራት ዓመታት በርሳቸው እግር እንዲተኩ ለተመኟቸው ምክትል ፕሬዝዳንታቸው ቦታውን ማስተላለፍ በመሰለ ስሜት ታስበው የተሰናዳ ተደርጎም ታይተዋል። በጥልቅ ስሜት እንደ ተዋጡ ወደ መድረኩ ብቅ ያሉት ባይደን ከአራት ደቂቃዎች በላይ የዘለቀ ጭብጨባና የአክብሮት አቀባበል ጠብቋቸዋል። በሺዎች የሚገመቱ የጉባኤው ታዳሚዎችም ጆ እናመሰግናለን ሲሉ በሆታ ለባይደን ምስጋናቸውን ሲገልጡ ተስተውለዋል። በሌላ ዜና በዲሞክራት ፓርቲው ጉባኤ የተቃውሞ ሰልፎች የተከለከለውን፣ የጸጥታ አጥር ያፈረሱ ታስረዋል። የዴሞክራት ፓርቲው ብሔራዊ ጉባኤ እየተካሄደ ካለበት ስፍራ አቅራቢያ በጋዛ እየተካሄደ ያለውን ጦርነት በመቃወም በሺዎች የሚቆጠሩ አደባባይ በወጡበት በዚህ እንቅስቃሴ ወቅት ከመካከላቸው በደርዘን የሚቆጠሩት ጸጥታ ለማስከበር የቆመውን አጥር አፍርሰው ሲገቡ ታይተዋል። ለእስራኤልና የሐማስ ጦርነት ማብቂያ የሚያበጅ የተኩስ አቁም ጥሪ በማሰማት አደባባይ ከወጡት የትላንቱ የተቃውሞ ሰልፍ አድራጊዎች ውስጥ ሕጻናት ልጆቻቸውን በጋሪ የሚገፉ ቤተሰቦች፣ ተማሪዎችና የፓርቲ ተመራጮች ጭምር ይገኙባቸዋል። ጦርነቱን የሚቃወሙ መፈክሮች የሰፈሩባቸውን ምልክቶችና ባንዲራ አንግበው ጉባኤው በመካሄድ ወዳለባት የሺካጎዋ የዩናይትድ ሴንተር ካቀኑት ከነኚህ ሰልፈኞች የሚበዙቱ ተቃውሟቸውን በሰላማዊ መንገድ ሲገልጹ ቢታዩም ለሰልፈኞቹ የተፈቀደውን ስፍራ አልፈው የገቡ በርካቶች ግን በፖሊስ እጃቸውን ታስረው ተወስደዋል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰዓቱን ያለም ዜና ነው። አልሲሲ ለጋዛው ጦርነት ማብቂያ የተኩስ አቁም ጥሪ ያሰሙ። የሜዲትራንያንን ባህር ዳርቻ በሚያዋስነው ጠበብ ያለው ስፍራ እየተካሄደ ያለው የጋዛው የእስራኤልና የሀማስ ውጊያ ማብቂያ ካልተበጀለት ወደ ለየለት ሰፊ ቀጠናዊ ግጭት ሊያመራ ይችላል ስትል ያስጠነቀቀችው ግብጽ በዛሬው እለት የተኩስ አቁም ጥሪም አሰምታለች። የግብፁ ፕሬዚዳንት አብዱል ፋታህ አልሲሲ ኤልአላሚን ወደሚገኘው ቤተ መንግስታቸው ካቀኑት የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ተገናኝተው ከተነጋገሩ በኋላ ባወጡት መግለጫ የጋዛው ጦርነት የሚያቆምበትና ጥበብ የተመላ ብልሃት የሚመረጥበት ሰላምና የዲሞክራሲ ቋንቋ የሚከበርበት ጊዜው ደርሷል ብለዋል። ግጭቱ በቀጠናው እየተስፋፋ የሚሄዱ አደጋ ሁሉንም ወገኖች ሊያሳስብ ይገባል ያሉት ሲሲ መጠነ ሰፊ ጦርነት ሊያስከትል የሚችለውን አደጋ ማሰብ እጅግ አዳጋች ነው ብለዋል። የግብጹ መሪ ያክለውም በጋዛው ጦርነት የሚደርሰው የሚደረሰው የተኩስ አቁም በአካባቢው መረጋጋት እንዲሰፍን መሰረታዊ ዋስትና የሚሰጥ በመሆኑ ለፍልስጤም ግዛት ዓለም አቀፍ እውቅና የሚያጎናጽፍና ሁለቱን አገሮች ጎን ለጎን በሰላም እንዲኖሩ ለማስቻል የታለመ ውቅድ የሚተገበርበት ሰፊ ውጥን መጀመሪያ መሆን አለበትም ብለዋል። ከአስር ወራት በላይ ላስቆጠረው ጦርነት ማብቂያ ለማበጀት በተወጠነውና ነገር ግን አጣብቂኝ ውስጥ ገብቶ በቆየው የተኩስ አቁም ድርድር ከእስራኤል ትይዩ ፍልስጢም ነፃ አገር ሆና እንድትመሰረት ለሚጠይቀው እቅድ ዩናይትድ ስቴትስ ድጋፍ መስጠቷን ቀጥላለች። በአንጻሩ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለእስራኤል ደህንነት የማያስገኝ ነው በሚል እቅዱን መቃወሙን ገፍተውበታል። በተያያዘ ዜና ትናንት ከቀትር በኋላ ቴል አቪቭ ላይ ከኔታንያሁና ከሌሎች የእስራኤል ባለስልጣናት ጋር ተገናኝተው የተነጋገሩት ብሊንከን በበኩላቸው በሰጡት አስተያየት የእስራኤሉ መሪ ለጋዛው ተኩስ አቁም ስምምነት አገራቸው ያቀረበችውን እንደ ድልድይ የሚያገለግል ያሉትን እቅድ መቀበላቸውን ተናግረዋል። አሁን ተመሳሳይ አቋም መውሰድ ያለበት ሐማስ ነው ያሉት ብሊንከን በግብፅ በኳታርና በዩናይት ስቴትስ አደራዳሪዎች እገዛም የተጀመረውን ሂደት ለማጠናቀቅ ወደ አንድ መምጣት አለባቸው ብለዋል። ኬንያ ውስጥ ተቆራርጠው ተጥለው በተገኙት የሰውነት አካላት ጉዳይ የተያዘው ተጠርጣሪ ከእስር ማምለጡ ተነገረ። አርባ ሁለት ሴቶችን መግደሉን ያመነውና ተቆራርጠው በተጣሉት የሰውነት አካላት ጉዳይ እጁ አለበት ሲል በቁጥጥር ስር አውሎት የነበረው ተጠርጣሪ ከስር ማምለጡን የኬንያ ፖሊስ አስታውቋል። ኮሊንስ ጅማሲ ካሉሻ በወንጀል ተጠርጥሮ የተያዘው መርማሪዎች ክስ ከመመስረታቸው አስቀድሞ ወንጀሉን እንዲያጣሩ ፍርድ ቤት ሰባት ተጨማሪ ቀናት ከፈቀደላቸው በኋላ ነው። ሆኖም የወንጀል ምርመራ ክፍል ኃላፊው እንዳስረዱት ካሉሻ ከሌሎች 12 እስረኞች ጋር በመሆን ዛሬ ማለዳ ላይ የእስር ቤቱን ሽቦ በመቆራረጥ የግቢውን አጥር ዘሎ አምልጧል። ድንገቱን እየመረመረ መሆኑን ያስታወቀው ፖሊስ ተጠያቂዎች ላይ እርምጃ እወስዳለሁ ብለዋል። ክብራትና ክብራን አድማዊ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አድማጮቻችን እየተከታተላችሁ ያላችሁት የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የዓለም ዜናዎች ወደ እናንተ ደረሱ። አሉላን ለዜናዎቹ አመሰግናለሁ። የተከታተላችሁን አሁን ከእኛ ጋር እንድትቆዩ እጋብዛለሁ። ቀጥሎ የምሽቱ አብይረስ ወደ እናንተ ይደርሳል። የትግራይ ክልል የዞንና የወረዳ አስተዳደሮች ስብሰባ ማካሄድ የሚችሉት በጊዜያዊ አስተዳደሩ ፕሬዚዳንት እውቅና ብቻ እንደሆነ አቶ ጌታቸው ረዳ አስታወቁ። አቶ ጌታቸው ይህን ያስታውቁት ዛሬ ለክልሉ የዞንና የወረዳ አስተዳደሮች በጻፉት ደብዳቤ ነው። በሌላ በኩል ለአሜሪካ ድምፅ አስተያየታቸው የሰጡ የመቀለ ከተማ ነዋሪዎች በህዋት አመራሮች መካከል መከፋፈል ቢፈጠርም የክልሉ የጸጥታ ኃይሎች ገለልተኛውን እንዲቀጥሉ ጠይቀዋል። ሙሉጌታ ጽባ ተጨማሪ ያለው በትግራይ ክልል የዞኖችና ወረዳዎች አስተዳደሮች ስብሰባዎች ማካሄድ የሚቻለው በክልሉ ጊዜያዊ አስተዳደር ፕሬዚደንት እውቅና ብቻ እንደሆነ አቶ ጌታቸው ረዳ አስታወቁም። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ይህን ያስታወቁት ዛሬ ማክሰኞ ነሐሴ 14 ቀን 2016 ዓ ምት ለክልሉ የዞን የወረዳና የከተማ አስተዳደሮች በጻፉት ደብዳቤ ሲሆን አስተዳደሮቹ ለፕሬዚደንቱ ሳያሳውቁ ስብሰባ እንዳካሄዱ መመሪያ ሰጥተዋል። አቶ ጌታቸው መመሪያውን ያስተላለፉት ለሁለት ከተከፈለው የህወሀት አመራር ውስጥ ከብሔራዊ ምርጫ ቦርድ እውቅና ውጭ ጠቅላላ ጉባኤ ያካሄደውን በዶክተር ደብረ ጽዮን ገብረ ሚካኤል የሚመራውን ቡድን አቶ ጌታቸውንና አስራ ስድስት የማዕከላዊ ኮሚቴ አባላት ከኃላፊነት በማንሳትና ከአባልነትም በማገድ በአዲስ አመራሮች መተካቱን ባስታወቀበት ማግስት ነው። አቶ ጌታቸው በደብዳቤያቸው በክልሉ ተፈናቃዮች የመመለስ የክረምት ግብርና እንቅስቃሴና የክልሉ ግዛታዊ አንድነት የማረጋገጥ ስራ የተከናወነ ያለበት ነው ካሉ በኋላ ከጊዜያዊ አስተዳደር እቅድ ጋር ያልተቀናጁ ስብሰባዎች የስራ ክንውኑን የሚጎዱ በመሆኑ የበታች የአስተዳደር መዋቅሮች ለክልሉ ጊዜያዊ አስተዳደር ፕሬዚደንት ሳያሳውቁ ስብሰባ እንዳያካሄዱ ትእዛዝ ሰጥተዋል። በክልሉ በህወሀት አመራሮች የተፈጠረውን መከፋፈል አስመልክቶ አስተያየት ከሰጡ አንዱ አቶ ዜናዊ አታክልቲ የፓርቲው አመራሮች የስትራቴጂካዊ አመራር ውድቀት አጋጥሞናል ብለው በይፋ ከገለጹ በኋላ ባካሄዱት ጉባኤ ራሳቸው ተመልሰው በአመራርነት መቀጠላቸው ጥያቄ ጥያቄ እንደፈጠረባቸው ተናግረዋል። አጠቃላይ ድርጅቱ ያጋጠመው የአመራር ክፍተት ለማስተካከል ለመሙላት ደከሙትን በመቀነስ የተሻሉ ነው የሚባሉት ድርጅቱ አካባቢ ያሉ በደጋፊም በአባልም በአመራርም ያሉት ወደ ተሻለ ወደፊት አምጥቶ ለህዝቡም ለክልሉም የተሻለ ነገር መደራደር አቅሙም በመምራት አቅሙም የተሻለ ነገር ያመጣሉ ተብሎ ነበር የተጠበቀው። ጉባኤው በውጤቱ እንዳየ ነው ግን እንደዛ አይደለም። አጠቃላይ በስትራቴጂክ አመራር ፍተት አጋጥሞኛል። ወድቅ ያለው ያለውን አመራር ራሱ ነው፣ በጉባኤ ራሱን አድሶ የመጣው ማለት ጉባኤው ችግር ለመፍታት ሳይሆን የነበረውን ፖዚሽን በጉባኤ አካሄዱ የማደስና ኮሌክቲቭ ሊም እዛው የችግሩ የውድቀቱ ተጋሪ የነበሩ የተወሰኑ አመራሮችን ወደላይም ወደ ታችም ከፍ ዝቅ አድርጎ፣ በዋናነት ላይኛው ከቼር ፐርሰኑ ጀምሮ ግን ምንም ለውጥ ሳያደርግ ነው የመጣው። በህወሀት አመራሮች መካከል መከፋፈል ቢፈጠርም ቀደም ሲል ፖለቲካዊ ልዩነት በፖለቲካዊ መንገድ ብቻ ይፈታል የሚል የተገለጸውን በማጽናት የክልሉ የጸጥታ ኃይሎች የያዙትን ገለልተኛ አቋም አጠናክረው ሊቀጥሉበት ይገባል ብለዋል አቶ ዜናዊ። አቶ ዮናስ አባዴ የተባሉ ሌላ አስተያየት ሰጪ በበኩላቸው በክልሉ ከፖለቲካዊ ሽኩቻ ይልቅ የተፈናቀለው ህዝብ የመመለስና የትግራይ ግዛታዊ አንድነት ማስጠበቅን ማስቀደም ይገባል ብለው እንደሚያምኑ ተናግረዋል። ንይቲ ህዝብ ምምላስ ዝቀድም ነሩ። እኔን የሚያሳስበኝ ቅድሚያ የምሰጠው ተፈናቃዩን ህዝብ የመመለስ ጉዳይን ነው። በአሁኑ ጊዜ ጉባኤ ተካሂዷል። በቀጣይም ሌላው አካል ሌላ ጉባኤ ሊያካሄድ ይችላል። ከጉባኤ ወደ ሌላ ጉባኤ እየተጋጩ ከመቀጠል፣ ህዝብም እየተጨነቀ ከሚኖር ሁለቱም ወገኖች ቢስማሙ የሚል እምነት አለኝ። አቶ አብረ ሀይለዝጊ በመቀሌ ዩኒቨርሲቲ የቋንቋ አስተማሪ ሲሆኑ የክልሉን ወቅታዊ ፖለቲካዊ ሁኔታ በቅርበት እንደሚከታተሉ ይናገራሉ። በአሁኑ ጊዜ በሁለቱም የህወሀት ኃይሎች የተፈጠረው ልዩነት አዲስ ሶስተኛ አማራጭ ተጠናክሮ እንዲወጣ እድል የሚፈጥር ነው ብለዋል። ብፍላይ ትዝናቅሐ ልሂቅ ዝበሃል ትግራዋይ እንታይ ገብረ ኣለዎ ኣብ ውስጡ የኮነ ደገ ዘለዎ ትዝናቅሐ በተለይ ነቅቷል ተብሎ የሚገመተው የትግራይ ተወላጅና የትግራይ ሁኔታ የሚያስጨንቀኛል የሚል ኃይል አሁን ምቹ ሁኔታ ተፈጥሮለታል። ህወሀት በራሱ የውስጥ ሽኩቻ ስለተጠመደ ታቅሙ ተዳክሟል። ስለዚህ የተደራጀም ሆነ ያልተደራጀ የትግራይ ልሂቅ ይህን ድል ሊጠቀምበትና ሶስተኛ አማራጭ ለህዝቡ ይዞ ሊቀርብ ይገባል። በሁለቱም የህወሀት አመራር ቡድኖች ውስጣዊ ፖለቲካዊ ሽኩቻ የጸጥታ ኃይሉ የገለልተኝነት ሙያው ስነ ምግባር ጠብቆ መቀጠል አለበት ያሉት አቶ አብርሃ ሁለቱም ቡድኖች የየራሳቸውን ፓርቲ ይዘው ቢመጡ ለትግራይ ይበጃል ሲሉም አመልክተዋል። ክልኦም ፖለቲካ ፓርቲ ኮ ተዝምዝገቡ ደስ መለኒ ክልኦም ናይ ህወሓት ፍንጨላ ሁለቱም በአማራጭ የፖለቲካ ፓርቲ ሆነው ቢመዘገቡ እመርጣለሁ። ለሁለቱም ክፋዮች ህወሀት የሚል ስም ባይሰጣቸውና በአዲስ ስም ቢመጡ ደስ ይለኛል። ሕወሓት የሚለው ስም ሀምሳ ዓመት የቆየ የትግራይ ህዝብ ወርቃዊ ሴት ነው። አንዱ ሌላ ተቀናቃኙን ለመምታት ከሚጠቀምበት ይልቅ የህዝብ ታሪካዊ ውድ ሀብት ተብሎ ወደ ታሪክ መዝገብ ቢገባ መርጣለሁ። ሁለቱም አሁን ባላቸው ወቅታዊ ማንነት ህዝብ ቢለካቸው ለትግራይም ለኢትዮጵያም የበለጠ ፖለቲካዊ አስተዋጽኦ ይኖራቸዋል ብዬ አስባለሁ ለሰባት ቀናት በመቀለ የሰማዕታት ሀውልት አዳራሽ ያካሄደውን ጉባኤ ትላንት ሰኞ ያጠናቀቀው በዶክተር ደብረጽዮን ገብረ ሚካኤል የሚመራ ቡድን አቶ ጌታቸውን ጨምሮ በጉባኤው ያልተሳተፉ ሌሎች አመራሮችን ከፓርቲው ኃላፊነትና ከአባልነት ማገዱን አስታውቋል ጉባኤው ዶክተር ደብረጽዮን ገብረ ሚካኤልን የህወሀት ሊቀመንበር ሆነው እንዲቀጥሉ ድጋሚ ሲመርጥ የጉባኤው ቃል አቀባይ የነበሩት አቶ አማኑኤል አሰፋ ደግሞ አቶ ጌታቸው ረዳን በመተካት የፓርቲው ምክትል ሊቀመንበር አድርጎ መምረጥ ጡን ይታወሳል። የጉባኤው ዝግጅት የፓርቲውን ደንብና አሰራር የጣሰ ነው ሲሉ መካሄዱን ሲቃወሙ የቆዩትና አቶ ጌታቸው ተቃዋሚ የተባሉ አመራሮችን ለማስወገድ ያለመ እንደሆነ ሲገልጹ ቆይተዋል። የብሔራዊ ምርጫ ቦርድም ህጋዊ ሂደቱን አላሟላም በሚል ለጉባኤው እውቅና እንደማይሰጠውና ውሳኔዎችም ተቀባይነት እንደማይኖራቸው ቀደም ሲል ማስታወቁ አይዘነጋም። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም። የምትከታተሉት ከአሜሪካ ድምፅ እየተላለፍላቸው የሚገኘውን የማክሰኛው ምሽት ዝግጅታችን ነው። ቀደም ሲል የሰማችሁት የምሽቱን አበየረስ ነበረ። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። የትንታኔው መጽሔታችን የመጀመሪያው ቅንብር ከአዲስ አበባ ወደ አማራ ክልል የሚሄዱ ስምሪት መቋረጡን የተመለከተ ነው። ከአዲስ አበባ ወደ ደሴ እንዲሁም ከአዲስ አበባ ወደ ጎጃምና ጎንደር መስመሮች የሚደረገው የህብስ ትራንስፖርት ስምሪት ካለፈው ሳምንት አጋማሽ አነስቶ መቋረጡን የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን አስታውቋል። የፌዴሬሽኑ ፕሬዚዳንት አቶ ብርሃኔ ዘሩ ትላንት ሰኞ ለአሜሪካ ድምፅ ሲናገሩ ለትራንስፖርት አገልግሎት መቋረጡ ምክንያት ወቅታዊ የጸጥታ ችግር ነው ብሏል። ኃላፊው አክለው እንዳስረዱት ከአዲስ አበባ ወደ ደሴ በሚወስደው መንገድ ስምሪቱ የተቋረጠው ከቅዳሜ ጀምሮ ሲሆን የጎጃምና የጎንደር መስመር ስምሪት በአንጻሩ ካለፈው ሳምንት ረቡዕ አንስቶ ነው ብለዋል። መንገድ በመዘጋቱ ለአንድ ሳምንት ያህል በመንገድ ላይ እንደቆሙ መሆናቸውን የገለጹት ያነጋገርናቸው የከባድ መኪና አሽከርካሪዎች፣ ከምስራቅ ጎጃም ዞን ደጀን ከተማ አንስቶ ባሉት የተለያዩ ከተሞች በመቶዎች የሚቆጠሩ ተሽከርካሪዎች ጉዟቸው መስተጓጎሉ ተናግረዋል። በአማራ ክልል ከሚንቀሳቀሱ የፋኖ አደረጃጀቶች የአንዱ አመራር አባል በድርጅታቸው የተጠራ የመንገድ መዘጋጅ መኖሩን ዋሽንግተን ዲሲ ለሚገኙ የአሜሪካ ድምፅ ዘጋቢዎች አረጋግጠዋል። ከመንግስት በኩል አስተያየት ለማካተት ያደረግነው ጥረት ለጊዜው አልተሳካም። ዝርዝሩን አስቴር ምስጋናው እንደሚከተለው ታቀርበዋለች። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚዳንት አቶ ብርሃን ይዘሩ ትላንት ሰኞ ለአሜሪካ ድምጽ ሲናገሩ ከአዲስ አበባ ወደ ደሴ እንዲሁም ከአዲስ አበባ ወደ ጎጃምና ወደ ጎንደር የሚደረግ የኤፕስ ትራንስፖርት ስምሪት ካለፈው ሳምንት አጋማሽ ጀምሮ እንደተቋረጠ መሆኑን ገልጸዋል። ባለፈው ቅዳሜ ነሐሴ 11 ቀን 2016 ዓ ም አንስቶ ከአዲስ አበባ ወደ ደብረ ብርሃንና ወደ ደሴ መስመር የትራንስፖርት ስምሪት እንዳልተደረገ የተናገሩት አቶ ብርሃን ዘሩ በት ተመሳሳይም ካለፈው ሳምንት ረቡዕ ነሐሴ ስምንት ቀን 2016 ዓ.ም ጀምሮ ወደ ጎጃምና ወደ ጎንደር መስመር ስምሪት ያለ መኖሩን አመልክተዋል። የሕዝብ መጓጓዣም ሆነ የጭነት ማመላለሻ ተሽከርካሪዎች ስምሪት የተቋረጠው በወቅታዊ የጸጥታ ችግር ምክንያት ነው ብለዋል አቶ ብርሃኔ። ለደህንነቱ ሲል ስሙ እንዳይጠቀስ የጠየቀን አንድ መንገደኛ ከደሴ ወደ አዲስ አበባ ለስራ ጉዳይ በመጓዝ ላይ እንደነበረ ገልጾ ሰንበቴ ላይ ሲደርሱ መንገዱ ተዘግቶ በማግኘታቸው የተሳፈሩበት አውቶብስ እንዲመለስ መደረጉን አመልክቷል። ወደ አዲስ አበባ እየሄድኩ ነበር። ስታፍሬን በባስና ሰንበት የተመለሱ ምናምን ተብለን፣ አሁን እየተመለሰ ነው ባሱ። ዝግ ነው። ይህ ደብረ ሲና ምናምን ዝግ ነው። በመንገድ ከሸዋሮቢት በኋላ ማለት አይቻልም ሲሉም ቆምን። ሸዋሮቢት ምናምን ወደዛ የሚሄድ መኪናው ብዙ ነው ያሉ በተመሳሳይ የደህንነት ስጋት ስሙ እንዲጠቀስ ያልፈለገ የጭነት መኪና አሽከርካሪም ከአዲስ አበባ ደረቅ ጭነት ይዞ ወደ ጎንደር በመጓዝ ላይ እያለ መንገድ በመዘጋቱ ለሳምንት ያህል ደጀን ከተማ ላይ መቆሙን ዛሬ ለአሜሪካ ድምጽ ገልጿል።

በአቶ እስክንድር ነጋ ይመራል ያሉት የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር እና ወታደራዊ አዛዥ መሆናቸውን የገለጹልን ኮሎኔል ፋንታው መሀባ አንዱ የትግል ስልት ነው ሲሉ የጠሩት የትራንስፖርት ስምሪት ክልከላ በድርጅታቸው የተጠራ እንደሆነ ዋሽንግተን ዲሲ ለሚገኙ የአሜሪካ ድምጽ ዘጋቢዎች ተናግረዋል። ጎጃም ባሉ ፋኖ ወንድሞቻችን የምንገድ ትራንስፖርት፣ ማንኛውም እንቅስቃሴ እንዳይኖር ክልከላ መመሪያ ወርዶ ነበር ያንን እኛም እንደ አጠቃላይ እንደ አማራ እናድርገው ብለን የጎንደርም የወሎም የሸዋም ፋኖ የተደረገ ነው። በዚህም እንግዲህ ክልከላው አለ። በእርግጥ ለአርባ ስምንት ሰዓት ነው ክልከላው ያደረግ ነው እንደ አካባቢያቸው ክልከላው ተግባራዊ ሆኗል። በአቶ ዘመነ ካሴ ይመራል ባሉት የአማራ ፋኖ በጎጃም የውጭ ጉዳይ ና የዲያስፖራ ጉዳዮች መምሪያ ኃላፊ መሆናቸውን ከዚህ ቀደም የተናገሩት አቶ ሲሜነህ ሙላቱን መንገድ መዘጋቱን በተመለከተ ምላሽ ለማግኘት ጣቢያችን ያደረገው ጥረት ለጊዜው አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሐምሌ በወጣው ዓመታዊ ሪፖርት በአማራ ና በኦሮሚያ ክልሎች በተለያዩ ጊዜያት የሚከሰቱ ግጭቶች ወይም በትጥቅ ግጭት በሚሳተፉ ኃይሎች ሳቢያ ክልሎቹን ከሌሎች ክልሎች ጋራ በሚያዋስኑ አካባቢዎች ላይ ውጥረት፣ የእንቅስቃሴ ገደቦች ና ተያያዥ ማህበራዊ ና ኢኮኖሚያዊ ጫናዎችን ማስከተላቸውን ጠቅሰዋል። በመንግስት የጸጥታ ኃይሎች ና በታጠቁ ቡድኖች መካከል በሚካሄደው የተኩስ ልውውጦች ሳቢያ የሚያጋጥሙ ና ለተከታታይ ቀናት የሚቆዩ የመንገድ መዘጋት ሁኔታዎች ማህበራዊ ና ኢኮኖሚያዊ ችግሮችን ማስከተላቸውን ቀጥለዋል ብሏል ሪፖርቱ በተለይም በአማራ፣ በኦሮሚያ፣ በቤኒሻንጉል ጉሙዝ ና በጋምቤላ ክልሎች በሸቀጦች ዋጋ እንዲሁም በጤናና በትምህርት አገልግሎት ተደራሽነት ላይ ተጽዕኖ ማሳደራቸውንም ሪፖርቱ ጨምሮ አመልክቷል። ይህ በእንዲህ እንዳለ በአማራ ክልል አንዳንድ አካባቢዎች ግጭቶች ተባብሰው መቀጠላቸውን ያነጋገርናቸው ነዋሪዎች ገልጸዋል። ስማቸውን በይፋ ብንጠቅስ ችግር ሊገጥመኝ ይችላል በማለት ስማቸው እንዳንገልጽ የጠየቁን በሰሜን ጎጃም ዞን በምራዊ ከተማ ነዋሪ መሆናቸውን የገለጹልን አስተያየት ሰጪ በመንግስትና በፋኖ ቡድን ታጣቂዎች መካከል ግጭቶች ተባብሰው መሰንበታቸውን ተናግረዋል። ድረስ ውጊያ ያደረ ውጊያው እየቀጠለ ነው ከባድ መንቀሳቀስ አይቻልም። በቃ አስቸጋሪ ነገር፣ ትራንስፖርት ምናምን እንዳ ነገር ሄል ክልል ሚሄል ሁሉ ነገር ተዘጋጋ ነገር ነው። በክልሉ ርዕሰ መዲና ባህር ዳር በተለይ ካለፈው አርብ ጀምሮ የተሽከርካሪም ሆነ የንግድ ተቋማት ዝግ ሆነው መቆየታቸውን እና የሰኞ ረፋዱ ላይ ግን በከፊል ስራ መጀመራቸውን በተመሳሳይ ምክንያት ስማቸውን እንድንይዝ የጠየቁ ግለሰብ ነግረውናል። በዘንዘልማ በቀበሌው አካባቢ መድረገነት በሚባለው ቦታ ላይ እሱ ተኩስና ያመሸ ያለ ጀሮችን እየሰማ ማለት ነው። አሁን መንቀሳቀስ ጀምሯል ደግሞ ፈጣሪ እስኪ እንዲያው መልካሙን ያሰማን እናል እንደና ነው። ወጥቼ ነው የቆየ ያለ እየወረድኩ ነው። አልፎ አልፎ ባጃጆችም ይሄዳሉ። ግን ህዝቡ በቃ እንዳለ በስጋት ላይ ስለሆነ ጭር ያ ነው። እንኳን ከተማ ምን አይመስልም። በቃ እንዳለ የአማራ ክልል የሰላምና ጸጥታ ቢሮ ከፍተኛ አመራሮች ሰሞኑን የክልሉ መንግስት በሚቆጣጠረው በአማራ ሚዲያ ኮርፖሬሽን ቀርበው በሰጡት መግለጫ የእንቅስቃሴ ገደብ በመጣልና በከተሞች የተለያዩ ስፍራዎች ላይ ፍንዳታዎችን በማፈንዳት ሕዝብን የማሸበር ስራ የሚሰሩ በማለት የገለጿቸውን አካላት እንደማይታገሱ አሳስበዋል። ችግሩን ለመቆጣጠርም በክልሉም ሆነ በፌዴራል መንግስት ዘንድ በቂ ዝግጅት መደረጉንም አስታውቀዋል። ለአሜሪካ ድምጽ አስቴር ምስጋናው። አድማጮች ቀደም ሲል ከአዲስ አበባ ወደ ደሴ፣ ወደ ጎጃምና ጎንደር የትራንስፖርት ስምሪት መቋረጡን በተመለከተ አስቴር ምስጋናው ያዘጋጀችውን ዘገባ ነበሩ። እናንተ ያደረስ ነው። ወደ ሁለተኛው የትንታኑ የመጽሔት ዘገባ አልፋለሁ። በኮንሶ ዞን በሰገነው ዙሪያ ወረዳ ሰገን ከተማ ባለፈው ቅዳሜ በተፈጸመ ጥቃት ሶስት የማህበረሰብ አባላትን ጨምሮ ስምንት ሰዎች ማንነታቸው ባልታወቁ የታጠቁ ግለሰቦች መገደላቸውን የወረዳ አስተዳደር ለአሜሪካ ድምፅ አስታውቋል። በአካባቢው ከፍተኛ የጸጥታ ችግር መኖሩን የገለጹት የጋርዱላ ዞን ዋና አስተዳዳሪ አቶ ብርሃኑ ኩናሎ በበኩላቸው ጥቃት አድራሾቹ ከአጎራባቹ የደራሼ ወረዳ የሄዱ መሆናቸውን ጠቁመው በዞኑ መንግስት የሚደገፉ ናቸው መባሉን ሐሰት ነው ሲሉ አጣጥለዋል። የአሜሪካ ድምፅ ያነጋገራቸው የሰገን ከተማ ነዋሪዎች በሰውና ንብረት ላይ ከፍተኛ ጉዳት መድረሱን ገልጸው አሁንም በከፍተኛ ስጋት ውስጥ መሆናቸውን አመልክተዋል። በጥቃቱ የሞት ሰዎችን አስከሬን ለሁለት ቀን ማንሳት አለመቻላቸውን የተናገሩት ነዋሪዎቹ ለክልሉ አስተዳደርና ለፌዴራሉ መንግስት የጸጥታ ኃይሎች ይድረሱልን ጥሪ አቅርበዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አዘጋጅተዋል። በደቡብ ኢትዮጵያ ክልል ኮንቶ ዞን ሰገን ዙሪያ ወረዳ በሰገን ከተማ ባለፈው ቅዳሜ ናሴ 11 ቀን 2016 ዓ ም ማንነታቸው ባልታወቁ ታጣቂዎች ተፈጸመ በተባለ ጥቃት የ11 ሰዎች ህይወት ማለፉንና ከፍተኛ የንብረት ጉዳት መድረሱን የሰገን ዙሪያ ወረዳ አስተዳዳሪ አቶ ኡርማለ ጋንደም ለአሜሪካ ድምጽ በስልክ አስታውቀዋል። የተደራጀ ኃይል ከመሆኑ ተነሳ በማንነት ላይ በተቃጣ መንገድ እንግዲህ ሶስት የታወቁ የፖሊስ አባላት ተሰውተዋል። ነዋሪዎችን በከተማ ላይ ለይቶ ወደ አስራ አንድ ሰዎች በቤታቸው ላይ በር እየከፈቱበት የረሸሉና የገደሉበት ሁኔታዎች አሉ። አቶ ርማለ አስራ አንድ ስብል ሰዎች እና ስድስት የፖሊስ አባላት በታጣቂዎች ታግተው መወሰዳቸውን እንዲሁም አስራ አንድ የመንግስት መስሪያ ቤቶች መቃጠላቸውና ሌሎችም መዘረፋቸውን ገልጿል። በአሁኑ ሰዓት ታጣቂ ቡድን የሰገን ከተማን ተቋጣጥሮ ይገኛል ያሉት የሰገን ዙሪያ ወረዳ አስተዳዳሪ አቶ ኦርማለ ህዝቡም በከባድ የደህንነት ስጋት ውስጥ መሆኑና አብዛኞቹ ነዋሪዎችም ወደ ሌሎች ቀበሌዎችና አካባቢዎች መሻሻቸውን አስረድተዋል። ከ2011 ዓ ም ጀምሮ በአካባቢው የቆየ የጸጥታ ችግር መኖሩን ያወሱት አቶ ኦርማለም በተለይም የጎማይደል ልዩ ወረዳን በኃይል እናደራጃለን ስሉ ነበረ ባሏቸው ወገኖች እንደሚፈጠረ ገለጹት። ውከትም በቀጠናው ለአመታት መዝለቁም ተናግሯል። አቶ ኡርማሌ እንደሚሉት ለሰገን ከተማው ጥቃት የጋርዱላ ዞን ደራሼ ልዩ ወርዳ ባለስልጣናትን ተጠያቂ አድርገዋል። ታፍኖ ሁኔታቸው ያልታወቁ የፖሊስ አባላት ስድስት አባል አለ። ይህ ብቻ ሳይሆን ደግሞ ሲቪል የሆኑ የከተማ ነዋሪዎችና ነጋዴዎች ታግቶ ያልታወቁ ወደ አስራ አንድ ሰዎች አሉ። እስካሁን የመንግስት መዋቅር ከቀጠናው ላይ ገብቶ ስላልተቆጣጠረ እነዚህ ሰዎች በሕይወት ይኑሩ አይኑሩ የምናውቀው ነገር የለም። የጋርዱላ ዞን ዋና አስተዳዳሪ አቶ ብርሃኑ ኩናሎ ግን የአቶ ኡርማሌን ክስ ሐሰት ነው ሲሉ አይቀበሉትም። በአካባቢው ከፍተኛ ጸጥታ ችግር መኖሩን እንደሚያውቁት ያልሸሸጉት አቶ ብርሃኑም ጥቃት አድራሾችም በዚያው በኮንሶ ዞን ሰገን ዙሪያ ወረዳ ያሉ እንጂ ከጋርዱላ ዞን ድራሸል ወረዳ ጋር አይገናኝም ሲሉ ክሱን አስተባብለዋል። ችግሩ ያለው ሰገን ከተማ ላይ ነው። ስለዚህ የኮንሶ ዞን ሰገን ዙሪያ ወረዳ ላይ የተፈጠረ ችግር ነው። በዚህ ችግር ውስጥ በእኛ በኩል የተሳተፈ አካል ካለ እርምጃ እንወስዳለን። እኛ በእርግጥ እዛ አካባቢ ላይ ቀውስ እንዲፈጠር የሚያደርጉ አካላቶች አሉ። የኮንሶና የጋርዱላ ዞኖች አስተዳደር አካላት የተፈጠረውን የጸጥታ ችግር በጋራ ለመፍታት እየተነጋገር ነው ያሉት አስተዳዳሪው አቶ ብርሃኑም የየትኛውም ብሔረሰብ ተወላጅ ቢሆን በሽብር ድርጊት ከተሳተፈ በሕግ ተጠያቂ እንደሚደረግ ተናግሯል። ቀውስ ለመፍጠር በኮንሶ በኩልም በእኛ በኩልም የምሳተፍ አካል ካለ እኛ ለማስታየቁ ወደኋላ አንልም። ነገር ግን ተጨባጭ የሆነ መረጃ መሬት ላይ የተገመገመ በኮንዞ ዞን አመራር በኩል እንደዚህ አልመጣልኝም። አካባቢው እንዴት በጋራ የሚያል ቀውሱን እንዴት በጋራ የሚፍታ በዛ በኩል የምሳተፍ አካል እንዳይኖር እንዴት ትከላከላላችሁ እና የሚፈናቀሉ አካላት ወይ ደግሞ ንብረት የዘረፉ ሰዎች ንብረት እንዳያሸሹ በእናንተ በኩል መዝመር ስቡ በእናንተ በኩል ያለውን ተቆጣጥሩ ሰው ደግሞ እንዳይቀላቀል ተከላከሉ እና በጋራ ቀውሱን እናረኝ የሚል የኮንሶ አመራር ከነጋር ኮሚኒኬት አደረናል። ዛሬ እንኳን በሁለት በላይ ተደዋውለናል። የአሜሪካ ድምፅ ያነጋገራቸው በደህንነት ስጋት ስማቸው እንዲጠቀስ አልፈልጉና ድምፃቸውም እንዲቀየረ ጠየቁን። የሰገነ ከተማ ነዋሪም ካለፈው ሳምንት ቅዳሜ ጀምሮ በድንገት የተፈጸመ ነው ባሉት ጥቃት በሰውና ንብረት ላይ ከፍተኛ ጉዳት መድረሱን ተናግረዋል። ቅዳሜ የጀመረው ተኩስ እሁድ ቀጥሎ፣ እሁድ ቀኑን ሙሉ ተኩስ በነበረበት ጊዜ የአካባቢው ፖሊስና ንጹሃን የመንግስት ሰራተኛና ና የአካባቢ ነዋሪዎች ታግቶ በገበባ ውስጥ ገብቶ በአስቸጋሪ ሁኔታ ውስጥ ነበር የቆዩ። ከዛ ኋላ ያው የመንግስት ሀይል በሚዲያና በተለያዩ መንገዶች ጥሪ ቢደረግላቸውም ያው ዛሬ ነው እንግዲህ ቅለቅ አካባቢው ላይ ደርሶ ስትል አሁን በስክሪኑም ጭምር ዙሪያ ግለሰቡ ሕይወት እንደጠፋም ማወቅ አልተቻለም። አስክሬኑም መነሳት አልተቻለም። ፈይሳ ጉያሉ የተባሉ የሰገነ ከተማ ነዋሪም በጥቃቱ የሞቱ ሰዎች አስክሬን ለሁለት ቀናት ማንሳት አለመቻላቸውን ገልጿል። ትናንት ሰኞ ምሽት የተኩስ ድምጽ እንደሰሙና ጥቃቱም አሁንም መቀጠሉን የጠቆሙት አቶ ፋይሳም ለክልሉ አስተዳደርና ለፌዴራል መንግስት የድረሱልን ጥሪ አቅርበዋል። ሰኞ ጠዋት እየተወከሱ እየተወከሱ አሁን ህዝቢ እንዲ ሰፈሩስ ልም የለም እንትን የጤና የቢሮ የመንግስት ቢሮ የሆኑ ጠቅላላ ጠዋት አሁን አቃጥሎ ጨርሷል። የሰገን ከተማ የኮንሶም፣ ድራሼ፣ አሌም ቡርጅና አማሮ ልዩ ወረዳዎችን በስሩ ይዞም በ2003 ዓ ም የተደራጀና የኮንሶ ወረዳ ዞን ሆኖ ከተደራጀ በኋላም በ2 11 ዓመተ ምህረት መንግስታዊ ለውጥ ተከትሎ የፈረሰውም የሰገን አካባቢ ህዝቦች ዞን ማዕከል ነበረ። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም አድማጮቻችን ከአሜሪካ ድምጽ እየተካተላችሁ ያላችሁት የምሽቱ ዝግጅታችን አሁን እንደቀጠለ ነው። አሁን ደግሞ የዲሞክራቲክ ፓርቲ ብሔራዊ ጉባኤ በትናንትናው እለት በይፋ ተጀምሯል። ቀደም በዚህ ጉዳይ ላይም ባለፉት ትናንትና የተለያዩ ዘገባዎች ስናደርሳችሁ ነበረ። በምሽቱ በትናንትና ቅንብር ላይ ደግሞ የወቅቱ የአሜሪካ ፕሬዚዳንት በጉባኤው ላይ ጆ ባይደን ጭምር የፓርቲው አንጋፋ ና ወጣት ፖለቲከኞች ንግግር አሰምተዋል። የፓርቲው አባላትና ደጋፊዎችም የፓርቲው ውጭ ፕሬዚዳንታዊ ተወዳዳሪ የሆኑት ካማላ ሃሪስን እንዲደግፉም ጥሪ ቀርቧል። በትላንትናው ምሽት ጉባኤ በሚደረግበት ስፍራ ሀብታሙ ስዩም ተጨማሪ መረጃዎችን ሊያጋራን በቀጥታ መስመር ላይ ነው የሚገኘው። ሀብታሙ የዲሞክራት ፓርቲውን ከወኮልሶች ጋር አንተና ባልደረባ ካርሎ ቫንዳም ቆይታ እንዳደረጋቸው አውቃለሁ። ና ወደዚያ ከማለፋችን በፊት እስኪ የትናንትናው የጉባኤ ድባብ ምን ይመስል እንደነበረ በሱን ጀምር። አመሰግናለሁ አስማማው። እንግዲህ እኔ አሁን የምገኝበት ቦታ ዩናይትድ ሴንተር የተባለ ከፍተኛ የሆኑ የስፖርት ክንውኖችን ሲያስተናግድ የነበረ ስፍራ ነው። በዚህ ስፍራ ውስጥ ትናንት ምሽት ሙሉ በሙሉ ስፍራ ይዘው ሲጠብቃቸው የነበረው የዲሞክራቲክ ፓርቲው ደጋፊዎች እንዲሁም ደግሞ ከተለያዩ ግዛቶች የመጡ ተወካዮች ጆ ባይደንን እና ሌሎች ፖለቲከኞችን ሲጠብቁ አምሽተው ነበረ። በስተመጨረሻ ፕሬዚደንት ጆ ባይደን ከምሽቱ አራት ሰዓት አካባቢ ብቅ ብለው ሲጠበቅ የነበረ ንግግራቸውን አሰምተው ለንግግራቸው በንግግራቸው የአስተዳደራቸውን መልካም ስኬቶች አነሳስተዋል። ከእሳቸው በፊት የነበረውን አስተዳደር ችግሮችና በሀገሪቱ ውስጥ ያመጣቸውን ተግዳሮቶች ለማሳየት ሞክረዋል። ከዚያ በተጨማሪ ደግሞ ለእጩ ተወዳዳሪዋ ካማላ ሃሪስ ያላቸውን ድጋፍ አሳይተዋል። አደራ መስጠታቸውን ወይም ደግሞ ችቦ ማሸጋገራቸውንም በትናንትናው እለት ይፋ አድርገዋል። ለቀጣይ ትውልድ ኃላፊነቱን የመተዋቸውን ምክንያትም ይፋ አድርገዋል። ጎን ለጎን ለካማላ ሃሪስ እንዲሁም ደግሞ ለምክትላቸው ሆኖ ለሚያገለግሉት ቲም ዋልዝ ያላቸውን መልካም ምኞት ገልጸዋል። ነጻ ነጁ ናችሁ ወይ ሲሉም ጥሪ አቅርበዋል። ከሳቸው በተጨማሪ ሌሎች ታዋቂ ፖለቲከኞች ሂላሪ ክሊንተንን የመሰሉ በአገሪቱ አስተዳደር ውስጥ ያገለገሉ አንጋፋ ፖለቲከኞች ብቅ ብለው ንግግር አሰምተዋል። እንግዲህ በአጠቃላይ ትናንት ምሽት የነበረው ድባብ እጅግ የደመቀና ቀደም ብዬ እንደጠቀስኩት ይህ ሰፊ የጉባኤ ስፍራም ከአፍ እስከ ገደቡ ሞልቶ ነበረ ማለት ይቻላል። በትናንትናው ምሽት ላይ በተሳታፊ የነበሩ የዲሞክራት ፓርቲ ተወካዮችንም አግኝተ እንዳወጋቸው አውቃለሁኝና እንዲሁም ምንድን ነው ያነሱት በተለይ ካማላ ሃሪስን አሸናፊ ለማድረግ በመደገፍ በኩል ያነሱት ነገር ካለ ወደ አራት ሺህ የሚሆኑ የዲሞክራቲክ ፓርቲው ተወካዮች ናቸው በዚህ አዳራሽ ውስጥ የተገኙት። ከሀምሳ በላይ የአሜሪካ ግዛቶች የመጡ ናቸው። እንደምታውቀው ካማላ ሃሪስ ፓርቲውን በመወከል እጩ ተወዳዳሪ እንደሚሆኑ ይፋ የተደረገው በቅርብ ሳምንታት ውስጥ ነው። ስለዚህ ፓርቲው ለማሸነፍ ያለው ጊዜ ከቅስቀሳና ከሌሎች ዘመቻዎች ጋር ሲነጻጸር በጣም ትንሽ ነው። ስለዚህ የፓርቲው አባላትም ከፍተኛ ኃላፊነትና ከፍተኛ ጥረት የሚጠበቅባቸው ጊዜ መሆኑን አንስተዋል። ካነጋገርናቸው መካከል አንዱ የሆኑት ከማሳቹሴት ግዛት የመጡት ብራያን ኮር ምን አይነት እንቅስቃሴ እያደረጉ እንደሆነ ካማላ ሃሪስን ለድል ለማብቃት በእሳቸውና በአካባቢያቸው በሚገኙ ተወካዮች ዘንድ ያለውን ርብርብ አስመልክተው ቀጣዩም ብለዋል። ምርጫውን በእርግጠኝነት ያሸንፋሉ የሚል እምነት አለኝ። እነሱን ለድል የሚያበቃቸው ሥራ ሁሉ እንሰራለን። በሮችን እናንኳኳለን። ለጓደኞቻችን እንደውላለን። ስዊንግ ስቴት ወደ ተሰኙት ተቀያያሪ ድጋፍ ወደሚሰጡት ግዛቶች በመሄድ ሰዎች ቀጣዩዋን ፕሬዚደንት ከማላ ሀሪስን መምረጣቸውን ለማረጋገጥ ሁሉንም ነገር እናደርጋለን። ሀብታሙን በዚህ ጉዳይ ላይ ተመሳሳይ ወጣቶችም ተሳትፎ እንደነበራቸው አውቃለሁ በጉባኤው ላይና እነሱን ሳነጋግራቸው ከነበረ በዚህ ጉዳይ ላይ ምን አሉ? ትክክል ነው። አስማማው ከተወሰኑ ወጣት የዲሞክራቲክ ፓርቲ ተወካዮች ጋር ለመነጋገር ለው እንደምታውቀው የዲሞክራቲክ ፓርቲው አንደኛ ማጠንጠኛ ወይም ደግሞ የትኩረት ቦታ ካደረገው ስፍራ መካከል አንዱ ወጣቶች ናቸው። ወጣቶች በመራጭነት ብቻ ሳይሆን በተመራጭነት ዘርፍ ውስጥም በዚህ ፓርቲ ጥረት ያደርጋሉ። በተለያዩ ግዛቶች ውስጥ ፓርቲውን በመወከል የሚገኙ ወጣቶችን ትናንት ለማነጋገር ነበረ ያሰብ የሞከርኩት፣ በሱም ተሳክቶልኛል። በ ይቅርታ፣ በንግግራቸው ከእነሱ ጋር በነበረኝ ቆይታ የተረዳሁት ነገር የካማላ ሀሪ ፕሬዝደንት ጆ ባይደን ደግሞ ኃላፊነቱን ወደ ካማላ ሀሪስ ለማሸጋገር የወሰኑትን ውሳኔ ሲያሞግሱ ተሰምተዋል። ካማላ ሀሪስ ከመጣችበት መሰረት አንጻር ለብዙ ስደተኛ ቤተሰቦችና ለሌሎች ወጣቶች መነቃቃት እንደምትፈጥር ያነሱልኝ ወጣቶች አሉ። ከዚያ ጎን ለጎን ደግሞ የጆ ባይደን ውሳኔ በተለይ በዲሞክራቲክ ፓርቲ ውስጥ ሲያስተች የቆየውን ወደ ወጣቶች ኃላፊነትን የማሸጋገር ችግርን የቀረፈ ስለ መምጣቱ ይጠቁማሉ። ከዚህ ጋር በተገናኘ ፕራፓ ፕሮካ የተሰኘች ከጆርጂያ የመጣች የፓርቲው ተወካይ እንዲሁም ደግሞ ዛክ ዌብ ከቴክሳስ የመጣ ሌላ ወጣት ተወካይ የነገሩንን ወይም ያጋሩንን ሀሳብ አዳምጠን እንመለሳለን። It's definitely very inspiring. በእጅጉ የሚያነቃቃ ነው። እኔም ህንድ ውስጥ ተወልጄ በሁለት አመቴ ነበር ወደዚህ ሀገር የመጣሁት። ካማላ ሀሪስ ቤተሰቦቿ ስደተኞች እንደሆኑ ተናግራለች። በአንድ ትውልድ ምክትል ፕሬዚዳንት ለመሆን ችላለች። አሁን ደግሞ የወደፊቷ የአሜሪካ ፕሬዝዳንት ለመሆን እያመራች ነው። ይህ በእውነቱ የአሜሪካዊ ህልም ማሳያ አብነት ነው። የእሳቸው ውሳኔ ትልቅ ልዩነት ደህንነት ይፈጥራል። እንደሚታወቀው የእንደራሴዎች ምክር ቤትና የሴኔቱ አባላት አማካይ ዕድሜ ከሪፐብሊካኑ ጋር ሲነጻጸር ከፍ ያለ ሆኖ ቆይቷል። ከቡሽ የአስተዳደር ዘመን ጀምሮ ስንሻው የቆየነው የትውልድ ሽግግር ለውጥ በስተመጨረሻው እያየነው ነው ብዬ አስባለሁ። አድማቾቻችን እንግዲህ ቆይታ እያደርግ ያለት ከሃብታሙ ጋር ነው። ዲሞክራት ብሔራዊ ፓርቲ ጉባኤን በተመለከተ ሀሳቦች እያነሳን ነው። አብታሙ እስቲ ወደ ቀጣዩ ሀሳብ እናንሳ። ና ጉባኤው ከሚደረግበት አቅራቢያ የተቃውሞ እንቅስቃሴዎችም እንደነበር ተነስቷል። ና እሱም በተመለከተ እሱም በተመለከተ ራሱ ተሳታፊዎች ምን አሉ? እዛ የነበረው ተቃውሞ ውስጥ ምንድን ናቸው የተነሱት? በተቃውሞ ላይ ያሉ ሀሳቦች ትክክል ና አስማማው ይህ ጉባኤ ከሚደረግበት የዩናይትድ ሴንተር አካባቢ ከፍተኛ ተቃውሞ እንቅስቃሴ ነበረ። በትናንትናው እለት የተቃውሞ ሰልፈኞችና ፖሊስም እስከ መጋጨት ደርሰዋል። የተወሰኑ ሰዎችም በቁጥጥር ስር ውለዋል። እነዚህ የተቃውሞ ሰልፈኞች ከሚያነሷቸው ሀሳቦች መካከል ዋነኛው እስራኤል በጋዛ እያደረገችው ካለው ጦርነት ጋር በተያያዘ የዩናይትድ ስቴትስ መንግስት የያዘውን አቋም መቃወም ነው። በተለይ ደግሞ የአሁኑን የመንግስት አስተዳደር የያዘው ደግሞ ዲሞክራቲክ ፓርቲው ከመሆኑ አንጻር የዲሞክራቲክ ፓርቲውን አቋም መተቸት የተሻለ አዳዲስ ይዘቶች ያሏትን አማራጭ ዘው እንዲመጣ ማስገደድ እንደሆነ ተሰምተዋል። ይህንን በማነሳሳት እዚህ የሚገኙ የዴሞክራቲክ ፓርቲ ተወካዮችን ሀሳባቸው ለመጠየቅ ሞክረናል። ከነዚያ መካከል አንዷ ፌኒዋ ሳንደርሸን የተባሉ ከአሪዞና የመጡ የፓርቲው ተወካይ በጉዳዩ ላይ ያላቸውን አቋምና ያላቸውን ምላሽ አጋርተውናል። እሱን ተመልክተን እንመለሳለን። እኔ በግሌ የታገቱት እንዲለቀቁና የተኩስ አቁም እንዲደረስ የሚቻልበትን መላ ሳሰስ ቆይቻለሁ። የባይደንና የሀሪስ አስተዳደር ሲሰራቸው ስለቆዩ ጉዳዮችም አውቃለሁ። ስምምነት ላይ ይደረስ ዘንድ በትጋት እየተደራደሩ ይገኛሉ። ከእስራኤል መንግሥት ተገቢውን ምላሽ ለማግኘታቸው እጠራጠራለሁ። ሆኖም እልባት ለማግኘት እየጣሩ እንደሆነ አውቃለሁ። እስቲ የቆይታችን የመጨረሻ ወደሆነ ሀሳብ እኒዳብታሙ የዛሬ ምሽት የዲሞክራቲክ ፓርቲ ጉባኤ መካሄዱ እንደቀጠለ እና ምሽት ላይ የተለያዩ እውነቶች ይጠበቃሉ። ምንድን ናቸው የሚጠበቁ እውነቶች ምሽት? ዲሞክራቲክ ፓርቲውን ለድል ያበቃሉ ተብሎ ከሚታሰቡ የቀደሙ ፖለቲከኞች መካከል አንዱ የሆኑት እንዲሁም የሀገሪቱ ፕሬዝደንት ነበሩ ባራክ ኦባማ ንግግር ያሰማሉ ተብሎ ይጠበቃል። አብረዋቸው ደግሞ ባለቤታቸው ሚሼል ኦባማ የሚገኛሉ ተብሎ ይጠበቃል። ባራክ ኦባማ በዛሬ ንግግራቸው ይህን የአስተዳደር ችቦ ለቀጣይ ባላደራ ማስረከብ ያለውን ኃላፊነት ያነሳሉ ተብሎ ይጠበቃል። የአሜሪካን ነገ በተመለከተ ያላቸውን አቋምና መራጮች እንዲገነዘቡት የሚፈልጓቸውን ነጥቦችም ያካፍላሉ ተብሎ ይጠበቃል። ከዚያ ጎን ለጎን ደግሞ ዶናልድ ትራምፕ የሚተችባቸውን በሀገሪቱ ውስጥ ከፍተኛ ችግርና ተግዳሮት ይፈጥራሉ ተብሎ የሚታሰቡ የፖለቲካ ስልቶቻቸውና ፖሊሶቻቸውን እያነሳሱ ትችትም ያስደምጣሉ ተብሎ ይጠበቃል። ከሳቸው በተጨማሪ ደግሞ ሌሎች ታዋቂ ፖለቲከኞች የግዛት ተወካዮች ይገኛሉ ተብሎ ይጠበቃል። ትናንት ሳንጠቅሰው የቀረ ዛሬ ብንጠቅሰ የምወደው አንድ ነገር የሪፐብሊካን ፓርቲን ደጋፊ የነበሩ አሁን ግን የሪፐብሊካን ፓርቲ ይዞት በሚንቀሳቀሰው ፖሊሲ ምክንያት ቅሬታ ስለተሰማቸው ለዲሞክራቶች ለማገዝ የዲሞክራቶችን ሀሳብ ለመደገፍ የወሰኑ ሰዎችም ሀሳባቸውን ያቀርባሉ። በየጉባኤው ጣልቃ ትናንት ሲሰሙ ነበረ። እሱ ዝግጅት ይቀጥላል ተብሎ ይጠበቃል። አስመሞ ሀብታሙ ስዩም ከቺካጎ የዲሞክራቲክ ፓርቲ ብሔራዊ ጉባኤን በተመለከተ ላደረስክን መረጃዎች እናመሰግናለን። ያው ጉባኤውም ስለሚቀጥል በነገው እለትም ለአድማጮች ተመልካቾቻችን ተጨማሪ መረጃዎች እንደምታጋራ ከወዲሁ ለመግለጽ እወዳለሁ። ተስፋ ማደርጋለሁ። አድማጮቻችን ከአሜሪካ ድምጽ እየተላለፈላቸው የሚገኙ ዝግጅታችን ይቀጥላል። ዜናዎቻችን ከአሜሪካ ድምፅ እየተላለፈላቸው ያለው የምሽቱ ዝግጅታችን ተቀጥለ ነው። አሁን ደግሞ ወደ ኢትዮጵያ እንመለስና ተቀጣዩን ዘገባችን ወደ እናንተ እናደርሳለን። ከአንድ ዓመት በፊት በባህር ዳር ከተማ በህፃን ሄቨን አወት ላይ የተፈጸመው አሰቃቂ መድፈርና የግድያ ድርጊት እንዲሁም ተያያዥ የሕግ ጉዳዮች ብዙዎችን ማስቆጣታቸው ቀጥለዋል። የህፃን ሄቨን እናት ልጇን በአሰቃቂ ሁኔታ ካጣችበት ጊዜ አነስቶ መጽናናት ተስኗት እንደቆየች የቤተሰቡ አባል ለአሜሪካ ድምፅ የተናገሩት ሲሆን በጉዳዩ ላይ አስተያየት ሰጡን ጠበቃና የሕግ አማካሪ ብርሃኑ ጋሻው በበኩላቸው የቅጣት ውሳኔው ከድርጊቱ አንጻር በቂና አስተማሪ እንዳልሆነ አብራርተዋል። ኬኔዲ አባተ በዚህ ጉዳይ ላይ ተከታዩን አዘጋጅቷል። የሰባት ዓመቷ ህፃን ሄቨን አወት በባህር ዳር ከተማ ከቤተሰቧ ጋር ተከራይተው ይኖሩ በነበረበት ግቢ ውስጥ ጌትነት ባዬ በተባለ አከራያቸው በአሰቃቂ ሁኔታ ተደፍራ በግፍ መገደሏ ማህበረሰቡን ያስቆጣና ያስደነገጠ መነጋገሪያ ድርጊት ሆኗል። የወንጀል ድርጊቱ ከአንድ ዓመት በፊት ሐምሌ 25 ቀን 2015 ዓ ም የተፈጸመ እንደሆነ ነው የፖሊስ የምርመራ መዝገብ የሚያስረዳው። ይሁን እንጂ የ25 ዓመት ጽኑ ስርዓት የተፈረደበት የጭካኔ ድርጊቱ ፈጻሚ ጌትነት ባዬ ይግባኝ ማቅረብ ን ተከትሎ ለፍትህ ስትኳትን የቆየችው የህፃን ሄቨን እናት አበቄለሻ ደባ ጉዳዩን ወደ ብዙሀን መገናኛ መውሰዷን ተከትሎ በርካቶች ስለ ድርጊቱ ለማወቅ ችለዋል። መረጃው በስፋት መሰራጨቱን ተከትሎ ህፃኗን ከመድፈር ባለፈ እንዳትጮህ አፏ ውስጥ አሸዋ በመጨመርና በማነቅም ጭምር ለሞት ዳርጓታል በተባለው ግለሰብ ላይ የተላለፈው ፍርድ ከግፍ ድርጊቱ ጋር የማይመጣጠንና አስተማሪ ያልሆነ ፍርድ ነው በሚል ብዙዎች ቁጣቸውን በመግለጽ ላይ ይገኛሉ የአማራ ክልል ፍትህ ቢሮ ዛሬ ማክሰኞ በሰጠው መግለጫ የወንጀሉ ምርመራ ተደርጎ በወንጀል ህጉ 539 የግፍ ግድያና 620 ቅንፍ 3 በመድፈር መግደልን ያጣቀሰ ሁለት ክስ ተመስርቶበት እንደነበር አስታውቋል። ይህም በሞት ፍርድ ወይም በእድሜ ልክ እስራት የሚያስቀጣ ነው ያለው ቢሮው የግራ ቀኝ ክርክሩን ያዳመጠው ፍርድ ቤቱ የቀረበው ማስረጃ የግፍ ግድያን ሳይሆን በመደፈር መሞቷን የሚያረጋግጥ ነው በማለት የካቲት 20 ቀን 2016 ዓ.ም ም ዘርጣሪው በ25 ዓመት ጽኑ ስርዓት እንዲቀጣ መወሰኑን አስታውቋል። በአሁኑ ወቅት በማረሚያ ቤት የሚገኘው ፍርደኛው ይግባኝ አቅርቦ ጠቅላይ ፍርድ ቤት ጉዳዩን በመመርመር ላይ ይገኛል ሲልም ቢሮ ገልጿል። በልጇ ላይ ስለሆነው በርካቶችን ያሳዘነና ያስቆጣ ድርጊት፣ እርሷም ስላለፈችበት ሁኔታና ስለ ፍርድ ቤቱ ውሳኔ የሕፃኗን እናት ለማናገር ያደረግነው ተደጋጋሚ ጥረት ለጊዜው ሊሳካልን አልቻለም። ሆኖም ለአሜሪካ ድምፅ አስተያየታቸውን የሰጡ የአበቅ የለሽ ቤተሰብ አባል በፍርዱ ደስተኛ ያልሆነ የሆነችው እናት ከልጇ አሰቃቂ ግድያ ወዲህ ባሉት ወራት መጽናናት ተስኗት እንዳሳለፈች እና ይብሱኑ የልጇን ሕይወት የነጠቃት ሰው ይግባኝ ማቅረቡን ካወቀች ጊዜ በኋላ ደግሞ ሐዘኗ እንደበዛ ትገልጻለች። በቃ መንገድ ላይ ራሱ ህጻናትን ካየች በቃ ፍረዱኝ፣ ፍትህ ይሰጠኝ እንዳለች ነው። በቃ ይህን አንድ ዓመት ሙሉ የዘለቀችው በየቤተ ክርስቲያኑ ትሄዳለች፣ ትጮሃለች። እንደዚህ ብዙም አልተረጋጋችም። ገና ናት። ይግባኝ ሊጠይቅ ስለነበረ ልጁ ያው ይፌታል የሚል ስጋትም ስለነበራት ለዛ ነው በቃ ፍትህ እንዲህ እንዳገኝ ብቻ ነው ልመናዋ። ስዕለቷም ልመናዋ ማለት ነች። ሀያ አምስት ዓመት ለአንድ ትጣሌ ተደፍሮና ታንቆ መሞት። በዛ ላይ ደግሞ ያው ያሳድዷትም ስለነበረ ስራ መስራትም አልቻለችም። አንዲት ህጻን ልጅ አለቻት። የተረፈች ከእሷ ከሞተችው ልጅ ይበታች የሶስት አመት ህጻን አለቻት። እሷን ይዛ እያሳደዷትም ስለነበረ ለዛም ሁሉ ነበረ ሀዘማ የበዛባት። ስሟ እንዳይጠቀስ የጠየቀችን አስተያየት ሰጭ፣ እኛም እንደ ቤተሰብ ፍርዱ በቂ አይደለም ብለን እናምናለን ትላለች። እንደ ቤተሰብ ሁሉንም ነገር ስላየን፣ የልጅቷን አስከሬን ሁሉንም ነገር በአቅራቢያ ስለነበርን ከዛ ይበልጥ ደግሞ የሚያመን ልጅቷ ልጅቷን በምታሳድግበት ጊዜ የከፈለችው መስዋዕትነት የበለጠ ያመናል። እኛ ቤተሰቦቿ ማለት ነው። ምክንያቱም አባቷ ያው ተራርቀው ስለነበር ብቻዋ ነው የምታሳድጋቸው። ሁለቱን ህጻናት አንድ አንድ ክሊኒክ አዳር፣ አንድ አንድ ክሊኒክ ቀን እየተመላለሰች ታሳድጋ ስለነበር ብዙ መስዋዕትነት የከፈለችባት ልጅ ስለነበረች ስታጣት የበለጠ ነው እኛ በጣም አንጀታችን ያረረው። በፍርዱም ሁሌም አብረናት ነው የምንሄደው። የነበረው ነገር ያው የሚያስደስት አይደለም። እንግዲህ ተገቢ ነው ብዬ አላስብም። የሷ ልጅ ብቻም አይደለችም። ብዙ ልጆችም ተደፍረዋል ካሁን በፊት ለእነሱም ስስት እንድሰጥ እኔ በበኩሌ ፈልጋለሁ። በዛ መጠን ነው የሚሰማኝ። በዚህ ጉዳይ ላይ አስተያየታቸውን የጠየቅናቸው ጠበቃና የህግ አማካሪ ብርሃኑ በጋሻው ኢትዮጵያ ከፈረመቻቸው የህፃናትን መብት የተመለከቱ ዓለም አቀፍ ህጎች እና ከሀገሪቱም ህግ አንጻር የተሰጠው ፍርድ በቂ እንዳልሆነ እምነታቸውን ገልጸው አቃቤ ህግ ይግባኝ ጠይቆ መከራከር እንደነበረበት ይተቻሉ። እንግዲህ ግል ተበዳይ የሆነችው ህጻን ልጅ በደረሰባት የመደፈር አደጋ በመደፈሯ ምክንያት ደግሞ ለደረሰባት የሞት አምስት ሰላሳ ዘጠኝ አንድ ከባድ የግድያ ወንጀል እና ስድስት መቶ ሀያ የወንጀል ህጋችንን ከባድ ያስገድዶ መድፈር በሚል ሁለት ክስ እንደተመሰረተ ነው። ያንን ደግሞ በበቂ ሁኔታ ምስክር ማስረዳት የነበረበት ክሱን የያዘው አቃቢ ህግ ነው። አሁን ለዚህ የህፃን ሄቨን ጉዳይ ግን ስንመለከት የአምስት ሃምሳ ዘጠነኛ አንድን ትተውት በበቂ ሁኔታ አቃቢ ህግ አላስረዳም በማለት በደረሰባት አስገድዶ መድፈር ወንጀል በስድስት መቶ ሀያ አንቀጽን ጥፋተኛ ብሎ እንግዲህ ቅጣት ማቅለያ ተይዞለት ሀያ አምስት አመት የታሰረው እንግዲህ፣ በዚህ ጉዳይ ላይ አቃቤ ግ ቅሬታ ካለው ለሚመለከተው አካል ማቅረብ ነበረበት። እንግዲህ ቀርቧል አልቀረበም፣ በዚህ ሂደት ላይ እያለ ነው እንግዲህ ድርጊቱን የፈጸመው ግለሰብ ሀያ አምስት አመት ተገቢ አይደለም በማለት ይግባኝ የጠየቀው። ለዚህም አሁን መነጋገሪያ ለሆኑ ለሁሉም በማህበራዊ ሚዲያ በተለያዩ ሚዲያዎች ላይም እንደዚህ ሀሳቦች እየተሸራሸሩ ያሉት ግድያ ፈጽሞ አስገድዶ ደፍሮ እንዴት ነው ሀያ አምስት ዓመት ሊሆን የሚችለው የሚል ነው እንግዲህ ይሄ የፍርድ ቤቶች ስልጣን ነው። ፍርድ ቤቶች በተገቢ ሁኔታ የሚያዩበት ነው። ነገር ግን ከዚህ ከተፈረደበት ሀያ አምስት ዓመት አንጻር ወንጀሉ የተፈጸመው ከባድ ወንጀል ነው፣ ጨካኝነት ነው፣ ነውረኝነት የታከለበት ነው። ይህ በተሟላበት ሁኔታ መፈጸሙ በሕግ አግባብ የተመሰከረበት ሁኔታ ነው ያለው እና ጉዳዩን የያዘው አቃቤ ሕግ እንግዲህ፣ በጉዳዩ ላይ ግባኝ መጠየቅ ነበረበት ነው የምንለው እኛ እንደ ህግ ባለሙያ። አቃቤ ሕግ ይግባኝ ማቅረብ የነበረበት ውሳኔው በተሰጠ በአንድ ወር ጊዜ ውስጥ መሆኑን የሚገልጹት አቶ ብርሃኑ በጋሻው ስለ ሁኔታው አስረድተዋል። የወንጀል ሕግ በ1997 ሰባት የወጣው ላይ አንቀ ስድስት መቶ ሀያ ስር ከአስራ ሶስት አመት በታች የሆኑ ሴቶችም ወንዶችም ላይ እንደ እድሜ ደረጃ ያከናሉ አሁን የምና ህጻን ሄበን የሰባት አመት ልጅ ነች። እች ልጅ ደግሞ የተፈጸመባት ከመደሰሯን በላይ ተገድላለች። ያው ፍርድ ቤቶች ገለልተኛ ናቸው ተብሎ ስለምናምን በአዋጅም የተቋቋሙት በዚህ መሰረቱ ስለሆነ እነሱ የሚሰጡትን ፍርድ ነው የምናየው። በእኛ አግባብ ግን፣ በህግ አግባብ እኔ እማምነው በሁለቱም ወንጀሎች ተከሶ ያው ጣራው ላይ ማረፍ ነበረበት ነው። ምክንያቱም ዜጎች ከዚህ አይነት አስከፊ እና የማይጠበቅ አስነዋሪ የሆነ እስፔሻሊ ደግሞ ምንም መከላከል በማይችሉ ህጻናት ላይ አስገድዶ መስፈር ደግሞ በባህሪው በምስክር የሚረጋገጥ አይደለም ግን ክርኩ አግባብ ተመርቷል። እሱ ጋር ነው ጥያቄ ያለን ሁላችን እንደ ባለሙያ በደንብ አስረድተው ነው ፍርድ ቤቱ የጣለባቸው ወይስ በደንብ ሳያስረዱ ነው? ይህን በደንብ መመርመር ያስፈልጋል። ከአማራ ክልል ፍትህ ቢሮ ስለ ጉዳዩ አስተያየት ለመጠየቅ የቢሮው ኃላፊ አቶ ብርሃኑ ጎሽም የእጅ ስልክ ላይ ደውለን ባለመመለሳቸው ሊሳካልን አልቻለም። ስማቸውን ያልጠቀስናቸው የህፃን ሄቨን እናት ቤተሰብ አባል በሰጡን አስተያየት የቅጣት ውሳኔው ከተሰጠ በኋላ በፍርዱ ደስተኛ ባይሆኑም በወቅቱ ግን ይግባኝ እንዳልጠየቁ ተናግረዋል። ለዚህም ምክንያቱን ያስረዳሉ። አይ ይግባኝ የጠየቀ ሰው የለም። ምክንያቱም በጣም ብዙ ተጉላልተን ነበር፣ ያንን ፍርድ ለማግኘት ማለት ነው። ራሱ በጣም ብዙ ወሮች ነው የቆጠር ነው፣ ቀጠሮ ቀጠሮ ቀጠሮ በጣም በዛብን እና ከዛ በኋላም ያለውን ሂደት ስናስበው ድካሙ በጣም እንትናለን፣ ከዚህ የተሻለ እንደማይፈርዱ ስናስብ ተው ነው፣ ይግባኝ አልጠየቅንም። የሕፃን ሄቨን ጉዳይ ይፋ ከሆነ በኋላ ብዙዎች ቁጣቸውንና ሐዘናቸውን በመግለጽ ላይ ናቸው። ከእነዚህ መካከል የሆኑት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በተፈጸመው ድርጊት የተሰማቸውን ሐዘን ገልጸው በጉዳዩ ላይ የምንሰራበትና የምንከታተልበት እንደሆነ እንገልጻለን ብለዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ወደ ቀጣዩ ዘገባ አልፋለሁ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በእስራኤልና በሀማስ መካከል የተኩስ አቁምና የታጋጆች የመልቀቅ ስምምነት እንዲኖር አሜሪካ ያቀረበችው እቅድ እስራኤል መቀበሏን ገልጸው ሀማስም እንዲቀበለው ጠይቀዋል። በአሜሪካ ድምፅ ዘጋቢ የተዘጋጀውን ዘገባ ደረጃ ደስታ እንደሚከተለው ያቀርበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ሰኞ እስራኤልን ለቀው ከግብፅ ፕሬዚደንት አብደል ፋታ አልሲሲ ጋር ከመነጋገራቸው በፊት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የአሜሪካን አገናኝ ወይም አሸጋጋሪ እቅድ መቀበላቸውን አስታውቀው ሐማስም በዚህ እንዲስማማ ጠይቀዋል። ብሊንከን ትላንት ሰኞ ከእስራኤል ከፍተኛ ባለስልጣናት ጋር በርካታ ስብሰባዎችን ካደረጉ በኋላ ስለ ቀጣዩ እርምጃ ተናግረዋል። ቀጣዩ አስፈላጊ እርምጃ የሐማስ ይሁንታ ነው። ከዚያም በሚቀጥሉት ቀናት ልምድ ያላቸው አደራዳሪዎች ስምምነቱን በመተግበር ላይ ግልጽ ግንዛቤዎችን ለመፍጠር አንድ ላይ እንዲሰባሰቡ ማድረግ ነው። የዩናይትድ ስቴትሱ ከፍተኛ ዲፕሎማት ስምምነቱ በጋዛ ያለውን አስከፊ ሰብዓዊ ሁኔታ ለመቅረፍ እንደሚረዳ በመግለጽ ሐማስ እቅዱን እንዲደግፍ አሳስበዋል። ሐማስ ሐሳቡ አሻሚና ቀደም ሲል የተደረጉ ስምምነቶችን ወደ ኋላ የሚመልስ ነው ሲል ተችቶታል። የፍልስጤን ቡድን ከእስራኤል ጋር ከጋዛ የተኩስ አቁም ስምምነት እያፈገፈገ ነው ሲሉ የአሜሪካው ፕሬዚደንት ጆ ባይደን ትላንት ሰኞ የሰጡት አስተያየት የተሳሳተ ነው ሲል ሐማስ ዛሬ ማክሰኞ መናገሩን ሮይተርስ ዘግቧል። እንደ አውሮፓ አቆጣጠር በጥቅምት ሰባት በሐማስ የተወሰዱ እስራኤላውያን ታጋቾችን እንዲያስፈቱ በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ እየተፈጠረ ነው ጫና እየተፈጠረ ነው። ብሊንከን የተኩስ አቁም ስምምነቱ ላይ በቶሎ መድረሱ ለታጋቾቹ ጉዳይ ጭምር አስፈላጊ መሆኑን አበክረው ተናግረዋል። እያንዳንዷ ቀን ባለፈች ቁጥር ስምምነት የለም። ይህ ሲሆን ሁለት ነገሮች ሊከሰቱ ይችላሉ። አንደኛው በእርግጥ የብዙ ታጋቾች ደብዛ ሊጠፋ ይችላል። በሁለተኛ ደረጃ ደግሞ እሱን ተከትለው በሚወሰዱ እርምጃዎች ጉዳዮች የማይቻሉ እንኳ ቢሆን የበለጠ አስቸጋሪ ሊያደርጋቸው የሚችሉ ክስተቶች ይፈጠራሉ። ብሊንከን አሁን የሚደረገውን ድርድር ምናልባት በጣም ጥሩ የመጨረሻው ዕድልም ሊሆን የሚችል ነው፣ ከኔታንያሁ ጋር ያደረጉትን ንግግር ገንቢ ነበረ ሲሉ አማስም እንዲቀበል ጫና ያሳድርበታል ብለዋል። አቀራራዊና አሸጋጋሪ የተባለውን ስምምነት ዓላማ እንደሚከተለው አብራርተዋል። አሸጋጋሪው እቅድ አንዳንድ ክፍተቶችን ለመሙላት ወይም ግልጽ መሆን ያለባቸውን የዚህን ስምምነት የተለያዩ ክፍሎች ግልጽ ማድረግ ነው። አሁን ፈተናው ሐማስ አሸጋጋሪውን እቅድ ለመቀበል ከመስማማቱ በተጨማሪ የተለያዩ ወገኖች ቃላቸውን ለመጠበቅ ያላቸውን ቁርጠኝነት እንዴት አድርገው በጥሩ ሁኔታ ይወጡታል የሚለውን ግልጽ ግንዛቤ መኖሩን ማረጋገጥ ነው። ብሊንከን በጋዛ ሰርጥ እንደገና ሊያገረሽ ይችላል ስለተባለው የፖሊዮ በሽታም አንስተው ክትባት የሚያስፈልጋቸው ሰዎች እንዲከተቡ ለማድረግ ዝርዝር እቅድ አውጥተናል፣ ለዚህም ከእስራኤል መንግስት ጋር እየሰራን ነው ብለዋል። ወደ ቀጣዩ ዘገባ አልፋላውንም። የኢትዮጵያ ሰነድ መዋለ ገበያ ወይም ስቶክ ማርኬት ከሶስት ወር በኋላ ስራ እንዲጀምር ለማስቻል እየተሰራ ነው ሲሉ የተቋሙ የገበያ ልማት ኃላፊ የወዲድ ካሳ ለአሜሪካ አሜሪካ ድምፅ ተናግረዋል። ገበያው ሲጀመርም ኢትዮ ቴሌኮምን ጨምሮ ግዙፍ የመንግስት የልማት ድርጅቶች ድርሻቸውን ለሽያጭ በማውጣት እንደሚሳተፉ መንግስት አስታውቋል። የንግድና ምጣኔ ዘገባችን በዚህ ላይ ያተኩራል። እንደሚከተለው ይቀርባል። የአክሲዮን ገበያ በኢትዮጵያ መተግበር ከጀመረ ከግማሽ ክፍለ ዘመን በላይ እንዳስቆጠረ ቢታመንም ብዙም ተግባራዊ ሳይሆን በመቆሙ በአሁኑ ወቅት ኢትዮጵያ የአክሲዮን ገበያ ከሌላቸው ጥቂት ሀገሮች አንዷ ነች። የኢትዮጵያ መንግስትም ላለፉት ሁለት ዓመታት እንደገና ለማቋቋም ሲሰራ ቆይቶ የኢትዮጵያ ሰነደ ሟለ ገበያ ወይም ስቶክ ማርኬትን በኢትዮጵያ ኢንቨስትመንት ሆልዲንግ ስር የተቋቋመ ሲሆን ተቆጣጣሪው የኢትዮጵያ ካፒታል ገበያ ደግሞ በብሔራዊ ባንክ ስር እንዲቋቋም አድርጓል። የኢትዮጵያ ሰነድ መዋለ ገበያ ወይም ስቶክ ማርኬት ከሶስት ወር በኋላ ስራ እንዲጀምር ለማስቻልም እየተሰራ ነው ሲሉ የተቋሙ የገበያ ልማት ኃላፊ ዮዲት ካሳ ለአሜሪካ ድምፅ ተናግረዋል። በፈረንጆቹ በኢንዶፍ ኖቬምበር አካባቢ ገበያውን ላውንች ለማድረግ ስራ እየሰራ ነው። ይህ ማለት ምን ማለት ነው? ምን እየሰራችሁ ነው? ተብሎ ሲባል ገበያው ላይ መጥተው ሰነዳቸውን የሚሸጡትን ድርጅቶች ከማብቃት አንጻር ጀምሮ እስከ ራሳችንም እንደ ድርጅት መቋቋም አለብን። ስለዚህ የራሳችን የምንቋቋመው እንደ ሼር ኩባንያ ስለሆነ የራሳችንን ካፒታል ሬዝ አድርገን እንግዲህ ያው ለሚዲያም ይፋ እንዳደረግ ነው ከሁለት መቶ አርባ ፐርሰንት በላይ ኦቨር ሰብስክራይብ ከሆነን ነው ካፒታላችን የዘጋ ነው። ከዚያ በኋላ ግን የውስጥ የድርጅቶች ድርጅቱን እንደ ድርጅት ማቋቋም ያስፈልገናል። ስለዚህ ሰዎችን መቅጠር ዋናው የቴክኖሎጂ ፕላትፎርምም ስለሆነ ወይንም ደግሞ በዛ ስለሆነ ግብይቱም የሚካሄደው ዲጂታል ነው። ሙሉን ላውንችም ሲደረግ ብለን ስላሳወቀን ለዛ የሚያስፈልጉንን የቴክኖሎጂ ግዢዎች፣ እነዚህን ነገሮች ኮንትራት ተፈራርመን ዲፕሎይ ማድረግ ላይ ጀምረናል ማለት ነው። ሰነደ ሙዓለ ንዋዮች መጥተው ገበያው ላይ ሲሻሻጡ በምን መልኩ ነው የሚሻሻጡት፣ አንድ ድርጅት መጥቶ እንዴት አድርጎ እኛ ጋር እንደሚመዘገብ አባላቶቹ ምን አይነት አይነት ስነ ስርዓት እንደሚኖራቸው እነዚህን ስናወጣ ነበር ለህዝብ አሁን ለኮሜንቲንግ አስወጣ አውጥተን እሱን እየተቀበልን እንገኛለን። ጠቅላይ ሚኒስትር አብይ አህመድ ህዳር አራት ሁለት ሺህ አስራ ስድስት ዓመተ ምህረት ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ወቅትም በኢትዮጵያ ሰነድ መዋለ ገበያ ወይም ስቶክ ማርኬት በቅርቡ ወደ ሥራ እንደሚገባ ገልጸው ገበያው ሲጀመርም ኢትዮ ቴሌኮምን ጨምሮ ግዙፍ የመንግሥት የልማት ድርጅቶች ድርሻዎቻቸውን ለሽያጭ በማውጣት እንደሚሳተፉም አስታውቀዋል። የተቋሙ የገበያ ልማት ኃላፊ ዩዲት ካሳ ከመንግስት ድርጅቶች ባለፈ የግል ባንኮችና ኢንሹራንሶችም ተሳታፊ ይሆናሉ ተብሎ እንደሚጠበቅ ተናግረዋል። ገበያ ነው ስንል መጥተው እዛ ላይ የሚሸጡ ሰነዳቸውን የሚያወጡ ድርጅቶች አሉ ማለት ነው። በይፋ የተጠቀሱ የመንግስት ልማት ድርጅቶች አሉ። አንደኛው የኢትዮ ቴሌኮም ነው። አስር ፐርሰንቱ ለህዝብ ያወጣል ተብሏል። ከሱ በተጨማሪ ደግሞ አምስት ድርጅቶች በይፋ ኢትዮጵያን ኢንቨስትመንት ሆልዲንግ ስር ያሉ እነዚህም ለገበያ እንደሚወጡ እና ስራ መሰራት ያለበትን አብረን እንድንሰራ ዝግጅቶች፣ ቅድመ ዝግጅቶች እየጠረትን ነው ማለት ነው። ይሄ በመንግስት ልማት ድርጅቶች ስር ያለውን ሲሆን ከዚያ ውጭ ደግሞ ፕራይቬት ሴክተሩንም ማየት ያስፈልጋል፣ የግል ዘርፉንም። ስለዚህ እንግዲህ እንደምታውቀው አብዛኛው ባንኮች፣ ኢንሹራንሶች፣ ማይክሮ ፋይናንስ እንዲሁም ዘጠኝ መቶ እንደዚህ የሚሆኑ እንደ ሼር ኩባንያ ፒ ኤል ሲሆኑ የተቋቋሙ ድርጅቶች አሉ። እነዚህ ድርጅቶች ራሳቸውን አዘጋጅተው ወደ ገበያ እንዴት ይመጣሉ የሚለውን እንግዲህ የማርኬት ስራ የማርኬት ዴቨሎፕመንት ወይንም ደግሞ የገበያውን የማልማት ስራ አበን እየሰራን ነው ማለት ነው። አሁን ላይ እንግዲህ እያየናቸው ነው። እናንተም ከኛ ጋር አሁናችሁ በይፋ ገበያው ሲጀመር አብረው የሚመጡ ይኖራሉ። ከዚሁም በተጨማሪ ደግሞ የግንዛቤ ሰነዶች እነዚህ እነዚህም የመሳሰሉት አብረው የሚመጡ ናቸው። ትንሽ የእኛ ገበያ ለየት የሚያደርገው ሰነድም ዋለ ነዋይ ገበያ ስለሆነ የዕዳ ሰነድም እንዲሁም ደግሞ የሼር የምንለውንም አብሮ ነው። ገበያው ሁለት አይነት ነው ማለት ነው። ለሌሎች ገበያዎች ወይ ሼር ላይ በአማርኛው አክሲዮን ላይ ብቻ ፎከስ ያደረገ ሳይሆን፣ በተጨማሪም የዕዳ ሰነዶችን ዴት ኢንስትሩመንት ዴት ሴኩሪቲ እያለን የምንላቸውንም የሚሸጥበት ስለሆነ በዛም ሳይት ብዙ ስራዎች እየሰሩ ይገኛሉ ማለት ነው እንግዲህ ገበያው ላውንች ሲያደርግ የምንጠብቃቸው ድርጅቶች አብረን እናያቸዋለን ማለት ነው። አሁን ስራ እየተሰራ ስለሆነ የኢኮኖሚና ኢንቨስትመንት አማካሪው አቶ ያሬድ ኃይለመስቀል በኢትዮጵያ የአክሲዮን ግብይት ረጅም ዓመታትን ያስቆጠረ ታሪክ እንዳለው ጠቅሰው አሁን የስቶክ ማርኬት ሲጀመር ግን ግብይቱን የበለጠ ለማቀላጠፍ ያግዛል ይላሉ። የስቶክ ማርኬት ጠቀሜታው ምንድን ነው? አንደኛ ሚስቴሪ አምቶ አጋን ነው። ይሄ እንደዚህ ያተርፋል መቶ ፐርሰንት ያመጣል ምናምን ባሸጠና ጥናት ላይ የሚሸጠው ሽያጭን ያስቆመዋል። ምክንያቱም አንድ በህግ አይፒኦ መጀመሪያ ካምፓኒ ሪሊዝ ሲያደርግ በደንብ የተጠና በኢንቨስትመንት ባንክ እየተረጋገጠ ጥናት ይዞ ነው የሚወጣው። ስለዚህ ይህንት ነው። ሁለተኛ ያስገድዳል በየሶስት ወሩ አክሲዮን ድርጊቶች ሪፖርት እንዲያደርጉ ፋይናንሻል ሪፖርታቸውን እንዲያደርጉ ያስገድዳቸዋል። ሶስተኛ ከስቶክ ማርኬቱ ጋር የሚመጣው ይሄ ኮንፍሊክት ኦፍ ኢንተረስት ግጭት የሚባለው አክሲዮን ማህበር ያቋቁሞ የአክሲዮኑ መሪ ሆነ ደግሞ ከምስቱ ካምፓኒ ደግሞ ቃ ይገዛል ምናምን የሚሉትን ነገሮች ሁሉ በኢትዮጵያ ውስጥ እንግዲህ አየህ ስልሳ ዓመት የሞላውን የኮሜርሻል ኮዱ በፍሬ አስራ ዘጠኝ ስልሳ ነው የወጣው። እነዚህ ሁሉ የሳይኖሩ ነው እነዛ ያወጣው ህጉ እና ይሄ ሁሉ ነገር አሁን በአዲሱ ህግ ኢንኮርፖሬት ስለሚሆን ብዙ አክሲዮኖች ሊፈጠሩ ይችላሉ። አዳዲስ ካምፓኒዎችም የነበሩት ይፈጠራሉ እና ዞሮ ዞሮ እያንዳንዱ ሰው ቤት ውስጥ ትናንሽ ብር አለ፣ ግን ትልቅ ብር ስራ መስራት የሚችል የለም። ስለዚህ ይህንን አሰባስቦ ለልማት መዋል ነው እንግዲህ አክሲዮን ዋና አላማው እና ይሄ ትልቅ ጠቀሜታ ይኖረዋል። ከዚህ በፊት ህጋዊ ማዕቀፍ ባለመኖሩ ድርጅቶች አክሲዮን ሽተው የከሰሩና የጠፉ መኖራቸው በዚህ ግብይት ላይ የሚሳተፉ የማህበረሰብ ክፍሎች እምነት እንዲሸረሸር አድርጎ ስለመቆየቱ የሚናገሩት የምጣኔ ሀብት ባለሙያው አቶ ያሬድ ይፋዊ በሆነ መልኩ ተደራጅቶ ቁጥጥር እየተደረገበት በግልጽ መገበያየት ማስቻሉ ይህን ስጋት በማስቀረት አብዛኛው ህዝብ ባለድርሻ የሆነባቸው ድርጅቶች እንዲኖሩ ያስችላል ይላሉ። እስካሁን ድረስ የሚካሄድ የነበረው የአክሲዮን ሽያጭ በህግ እየተከለከለ እየተጠበቀ ያለበት ስለዚህ በዚህ ምክንያት ብዙ ሰዎች በራቸውን የሚያጡ የተጎዱ ሰዎች አሉ። ጥቂት ካምፓኒዎች ናቸው እንግዲህ ጠንክረው ወጥተው ለሼር ሆለሮቻቸው ዳርጎት መክፈል የቻሉ ድርጅቶች ጥቂቶች። ስለዚህ በዚህ ምክንያት ይሄ የሚፈጠረው በህግ እንዲተዳደር ያደርገዋል። ኢትዮጵያ ህዝብ በጣም ብዙ ህዝብ ነው። በእያንዳንዱ ቤት ትናንሽ ብሮች አሉ። ትላልቅ ስራ መስራት የሚችሉ ማለት ነው። እና ትላልቅ እንግዲህ እኛ የዛሬ መቶ ምናምን ዓመት በአክሲዮን ባቡር ሀዲድ መገንባት ከቻለ በጽነት ምን ጊዜ አሁን ደግሞ ትላልቅ ፕሮጀክቶች፣ የስኳር ፕሮጀክቶች የአክሲዮን ድርጅቶችን ለማቋቋም በጣም አመች ያደርጋልና የስቴክሆልደር ሶሳይቲ ማለት ነው ባለቤትነት ያለው ማህበረሰብ መፍጠር ይፈይ ያስችላል የሚል ነው። እንግዲህ የኢትዮጵያ መንግሥት የባንክ ዘርፍን ጨምሮ ኢኮኖሚውን ለውጭ ባላሀብቶች ክፍት እያደረገ ይገኛል። የሰነድ መዋለንዋይ ገበያ ወይም ስቶክ ማርኬት መጀመርም የውጭ ባላሀብቶች በኢትዮጵያ የሚያደርጉትን ኢንቨስትመንት ለማሳደግም እንደሚያግዝ የምጣኔ ሀብት ባለሙያው ተናግረዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ። የተከበራችሁ አድማጮቻችን፣ ለምሽቱ ያዘጋጀናቸው ዝግጅቶቻችን እነዚህ ሊመስሉ ነበር። ዝግጅቶቻችንን በዌብሳይታችን ና በማህበራዊ ትስስር ገጾቻችን ላይ ደግሞ ገብታችሁ መመልከት እንደምትችሉ ከወዲሁ ለመጠቆም እወዳለሁ። ምሽቱን እያስተናገድኳችሁ ከእናንተ ጋር አብራችሁ ያመሸሁት አስማማየ ነው ነበርኩኝ። የስቱዲዮ ቅንብሩን ሲመራልን የቆየው ኤልያስ አስማረ ነበረ። የ ፕሮግራም ዋና አዘጋጅ ደግሞ ቆንጅት ታየ ነበረች። አብራችሁ ስለነበራችሁ እናመሰግናለን። ለነገ በሌሎች ዝግጅቶች ወደ እናንተ የምንመለስ ይሆናል። ለዛሬው መልካም ምሽት ይሆንላችሁ።